ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን። ቀዳሚው ዝግጅታችን ሕዝብ በተሰበሰበበት ቦታ ማጨስ የሚከለክለውን ሕግ ተግባራዊ ከማድረግ አንጻር መሻሻሎች አሉ ሲሉ የኢትዮጵያ የጤና ጥበቃ ሚኒስቴር የሰጠውን መግለጫ ይዘናል። ቢያንስ ህዝብ በሚሰበሰቡባቸው ቦታዎች መከልከሉ አሁን ብዙ ሰው በእነዚህ አካባቢዎች በነጻ መተንፈስ የሚያስችል ሁኔታ ፈጥሯል። በጤና ጥበቃ ሚኒስቴር የፖሊሲ አማካሪ የሆኑት አቶ ዳዊት ዲቃሶ ናቸው። የከተማ ኗሪዎች በተለያዩ አካባቢዎች ስልክ ደውለን የሲጋራ ማጨስም በተለይ ህዝብ በሚሰበሰብባቸው አካባቢዎች በተመለከተ ያላቸውን አስተያየትም ጠይቀናል። እሱ ቅዳም ልትገዢ ስትሄጂ ሲጋራ የሚያጨፋው ምናምን ታገኙ ነበር። አሁን ግን እነዛ ነገሮች በጣም ቀንሰው ካፌ ውስጥም የተለያዩ ቦታዎች ላይ ማጨስ ተቀልቅለዋል። ሰው በሚበዛበት ቦታዎች በጣም በቃ ምንም እኔ ለእኔ ማለት ነው ለውጥ ያሉ አይመስለኝም። ክትትልም ያደረጋል መሰለኝ መንግስት። ኦርዛት ማታ የሚያጨሱ አሉ። አሁን እንደዛ የሚከለክል ስለሌለም ብዙ የሚያጨሱ አሉ። አሁን እኛ ሲፈሩ በሌላው ዘገባችን ደግሞ ኢትዮ ቴሌኮም ለወራት ተቋርጦ የቆየው የሞባይል ወይም የተንቀሳቃሽ ኢንተርኔት አገልግሎት ከሁለት ቀናት በፊት መጀመሩን አስታውቋል። ይህ አገልግሎት ተቋርጦ የነበረው ከመስከረም 25 እስከ ህዳር 23 በነበረው ጊዜ ያልተጠቀሙበት ደንበኞች በሞባይል በዳታ በጥቅል በተለያየ መልኩ ያልተጠቀሙበትን መልሰው መጠቀም እንዲችሉ የሚያስችል ስራ ነው። የኢትዮ ቴሌኮም ኮርፖሬት ኮሚኒኬሽን ኦፊሰር አቶ አብዱራሂም አህመድ ናቸው። ዝርዝሩን ይዘናል። በሽብር ወንጀል ተከሰው እስር ቤት በቆዩባቸው ሁለት ዓመታት በራሳቸውና በእስር ቤቶች የሚፈጸሙ የጭካኔ ይዞታዎችና ልዩ ልዩ የምርመራ ዓይነቶችን የሚያስረዱት ክፍል ሁለት በዛሬው ዝግጅት ይቀርባል። በእንደዚህ ዓይነት መልኩ ወንበር ላይ ታስሮ እላዩ ላይ እየተጸዳዳ እነሱ ሲገቡ እንዳይሸታቸው አፍንጫቸውን በጨርቅ አስረው ማስክ አርገው እየገቡ ስቃይ ፈጽመው ይወጣሉ። ሌሎችም ዘገባዎች አሉን። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና በትናንትና ውለት በለንደን ከተማ የደረሰውን የሽብር ጥቃት የፈጸመውን ግለሰብ ማንነት ደርሰንበታል ይላል የለንደን ፖሊስ ኃይል። ጥቃቱን ያደረሰው ብሪታንያዊ ዜግነት ያለው የ53 ዓመቱ ኸሊድ ማሱድ መሆኑም ተገልጿል። ራሱን እስላማዊ መንግስት ብሎ የሚጠራው አይስስ ለለንደኑ የሽብር ጥቃት ኃላፊነቱን እንደወሰደም አስታውቋል። በአንድ መኪና ከብሪታንያ ፓርላማ መቀመጫ አጠገብ በመንገደኞች ጎዳና ላይ ገብቶ በርካታ ሰዎችን በመደፍጠት ካደረሰው አደጋ ጋር ተያይዞ የሶስት ሰዎች ሕይወት አልፏል። አደጋውን ያደረሰው አሸባሪም በፖሊስ ተገድሏል። በጉዳቱ ጥቃት የደረሰባቸው ሰዎች የሕክምና እርዳታ እየተደረገላቸው ሲሆን ሰባቱ በከፋ ሁኔታ መጎዳታቸው ታውቋል። በአይሰስ የዜና አውታር ላይ እንደተገለጸው አደጋውን ያደረሰው ግለሰብ የአይሰስ ወታደር ነበር ተብሏል። በአደጋው ህይወታቸውን ያጡት ሁለት ተጎጂዎች አንዱ የለንደን ፖሊስና ሁለተኛው ደግሞ ከርት ኮክረን የተባለ አሜሪካዊ ጎብኝ ነው። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ በለንደን ፓርላማ አደጋውን የፈጸመው ግለሰብ የተወለደው በለንደን እንደሆነና ቀጣይ ምርመራ እየተካሄደ እንደሆነ አስታውቀዋል። Is that the man was British-born, and that some years ago he was once investigated by MI5 in relation to concerns about violent extremism? Ahun, märga gädet e chalqut, atägaunia dä resoso isio jä Britania sega muhununno, ka ametat päfit pä MI ammist jä wänjel mirmera. ድርጅታችን ተጠርጣሪ እንደነበር አውቀናል። ይህን ጥቃት ለማድረስ ማሴሩን የተመለከተ ቀዳሚ መረጃ ግን በደህንነት ሰራተኞቻችን አይታወቅም ነበር። የብሪታንያ መርማሪዎች ከአደጋው ጋር ግንኙነት እንዳላቸው የተጠረጠሩትን ስምንት ሰዎች እስካሁን በቁጥጥር ስር ውለዋል። ወደ ዩናይትድ ስቴትስ ዜናዎች ስናመራ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና ሪፐብሊካውያን የምክር ቤት አባላት መሪዎች በፕሬዚዳንት ኦባማ አስተዳደር ወቅት የተደነገገውን የጤና ጥበቃ ለውጥን ለማሻር በሚያደርጉት ጥረት በቂ ድምጽ ለማግኘት እየታገሉ ናቸው። የጤና ዋስትና የሌላቸው ሰዎች ዋስትና እንዲያገኙ ያደረገው የጤና ጥበቃ ሕግ ትልቁ የኦባማ ስኬት ተደርጎ ታይቷል። ኦባማ ኬር የሚል መጠሪያ የተሰጠው የጤና ጥበቃ ለውጥ ሕግ እንዲሆን የተፈረመው ከሰባት ዓመታት በፊት ሲሆን በተፈረመበት በዛሬው ዕለት ሕጉን ለመሻር ተዘጋጅተዋል። ዜናዎቹ እነዚህ ናቸው። ወደ ተከታዩ ዝግጅቶች እንለፍ። ጋ ጋምቢና የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዚአብሔርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር ህዝብ በተሰበሰበበት ቦታ ማጨስ የሚከለክለውን ህግ ተግባራዊ ከማድረግ አንጻር መሻሻሎች አሉ ሲል የጤና ጥበቃ ሚኒስቴር አስታውቋል በተለይ ለአንዳንድ የውጭ ዜጎች አዲስ ነገር እየሆነባቸው ነው በሂደት ግን እየተለመደ ይሄዳል ብለዋል በሚኒስቴር መስሪያ ቤቱ የፖሊሲ አማካሪ ዳዊት ዲቃሶ አቶ ዳዊት ዲቃሶ ለአሜሪካ ድምጽ ሲናገሩ በጤና በስነ ህዝብና በመድኃኒት ቁጥጥር ላይ የሚመክር የሚኒስትሮች ስብሰባ ዛሬ በአፍሪካ ህብረት የስብሰባ አዳራሽ ተጀምሯል እስክንድር ፍሬው ተከታዩን ዘገባ ልኳል በሚኒስትሮች ምክር ቤት ደንብ ቁጥር 299 እዝባር 2006 መሰረት እዚህ ቦታ ማጨስ እየተከለከለ ነው የሚል ጽሁፍና ምልክት በአዲስ አበባ የተለያዩ መዝናኛዎች ይታያል። በምግብ ቤቶች፣ ቡና ቤቶች፣ መጠጥ ቤቶች፣ በሸቀጣሸቀጥ ሱቆች ሳይቀር ይህንን ጽሁፍ መመልከት ይቻላል። የጤና ጥበቃ ሚኒስቴርም በ2006 መጨረሻ የወጣውን ህዝብ በተሰበሰበበት ቦታ ማጨስ የሚከለክል ህግ ከመተግበር አንጻር ለውጥ መኖሩን ይናገራል። በጤና በስነ ህዝብ እንደዚሁም በመድኃኒትና ሲሆንና በአደንዛዥ እጽ ቁጥጥር ላይ ያተኮረ ስብሰባም ነው በአፍሪካ ህብረት አዳራሽ ዛሬ የተጀመረው። በዚሁ ስብሰባ ላይ እየተካፈሉ ያሉት በጤና ጥበቃ ሚኒስቴር የፖሊሲ አማካሪ አቶ ዳዊት ዲቃሶ ማጨስን የሚከለክለው ህግና ተግባራዊነቱ ከዘርፉ የአገሪቱ ስኬቶች እንደ አንዱ ሊቆጠር ይችላል። ቢያንስ ህዝብ በሚሰበሰቡባቸው ቦታዎች መከልከሉ አሁን ብዙ ሰው በነዚህ አካባቢዎች በነጻ መተንፈስ የሚያስችል ሁኔታ ፈጥሯል እና እንደዚህ አይነት ነገሮች ይታያሉ። አሁን ለምሳሌ ድሮ በመዝናኛ ቦታዎች በክበቦች እንዳሰኛቸው ነበር የሆኑት፣ በትምህርት ቤት አካባቢ እንዳሰኛቸው ነበር የሚንቀሳቀሱት። አሁን ግን ያሁሉ ቁጥጥር እየተደረገ በትም ስለሆነ አንደኛ ሰዎች ይህን ቢዝነስ አድርገው እንዳይወስዱ የኢንቨስትመንት መንገድ አድርገው እንዳይወስዱ በተቻለ መጠን የዜጋን ሕይወት አፌክት የሚያደርግ ነገር መሆኑን ተገንዝበው ከዚህ ስራ እንዲቆጠቡ በሚዲያ ላይ ከፍተኛ ስራ ነው የተሰራ ያለ በ2006 መጨረሻ የወጣው ሕግ በአዲስ አበባ ከተማ መተግበር ከጀመረ አንድ አመት አልሞላውም። አተገባበሩ ላይም ወጥነት የማይታይበት ሁኔታ አለ። አንዳንድ የመዝናኛ ቦታ ባለቤቶችና ኃላፊዎች ሕጉን መናገር ኢትዮጵያውያንንና የውጭ ሀገር ዜጎችንም እንዳያጭሱ መከልከል ሲሳናቸው ይታያል። ህጉ በቅጣት አለመታገዙ ለዚህ አንዱ ምክንያት ሊሆን እንደሚችል የሚናገሩ አሉ። አቶ ዳዊት ግን እስካሁን ከቅጣት ይልቅ በማስተማር ላይ መተኮሩ ተገቢ እንደሆነ ነው ያብራሩት። ህጎች በሚወጡበት ጊዜ ህጉን መጀመሪያ ለህዝቡ ማስተዋወቁ ነው የሚቀድመው፣ ከቅጣት በፊት ማለት ነው እና ህዝቡ ራሱ የራሴ ነው ብሎ ኢንተርናላይዝ አድርጎ መነሳት እንዲችል የማድረግ ስራ ነው የሚቀድመው። ከዛ በኋላ ይህንን አንደርስታንድ አድርጎ እያለ ሪስኩ ገብቶት እያለ ህጉን በእጁ አግኝቶ እያለ የሚያስቀጣው ምን እንደሆነ ማያስቀጣው ምን እንደሆነ ለይቶ ካወቀ በኋላ ወደ ጥፋቶም ብሎ ሲሄድ ግን የግዴታ ወደ ቅጣት ይሄዳል እና ቅጣትን ማስቀደም ብዙ ጊዜ ለህግ አፈጻጸም የባሰ እንትን ነው የሚሆነው እና እንቅፋት ነው የሚሆነው። ስለዚህ ቀድሞ ህግን የማስተዋወቅ ስራ ነው፣ ከዛ ቀጥሎ ያወቀውን ህግ ተግባራዊ እንዲያደርግ ማድረግ ነው። አሁንም እያየን ነው፣ ኢምፕሊመንት እያደረግን ነው፣ ስራ ላይ የዋለ ነው። ነገር ግን ምንድን የቱሪስቶች ፍሰት እንትን አለ እንቅስቃሴ አለ እና ለጊዜው ለመልመድ የተቸገሩ ሆቴሎችም አሉ ይነግሩናል እና የሚመጡ እንግዶችም አሉ ድንገት አዲስ ነገር ይሆንባቸዋል እንደምታውቀው ብዙ ሀገሮች ጋራ የማጠስ ነገር አለባቸው እና ከዚያ የሚመጡ ሀገሮች ሰዎች ህግ ነው ለማለት ህግ የሚለውን ለመቀበል ለራሱ ይቸገራሉ እና እንዲህ እንዲህ አይነት ሁኔታዎች ሲኖሩ እያየን እንዲሁ ቀስ ብለን እያለማመድን ሰዎች ሙሉ በሙሉ ተግባራዊ ወደሚያደርጉበት ደረጃ ለማድረስ ስልቱ ረጋ ያለና በማስተማር ላይ ቅድሚያ የሰጠ በማስተማር ላይ የተኮረ በመሆኑ ነው እንጂ በሕግ አንቀጾቹ ማ ቅጣት ሁል ጊዜም ያለ ነው እና በምንፈልግበት ጊዜ ደግሞ እዚህም ውስጥ ቸልተኝነትን ኑሮ ሆን ተብሎ የሚደረግ ጥፋት ካለ ማስቀጣት ግድ ይላል። ዛሬ በአፍሪካ ህብረት የተጀመረው የጤና ሚኒስትሮች ስብሰባ በየሁለት ዓመቱ የሚካሄደው ስብሰባ አካል ነው። በጤና በስነ ህዝብና በመድኃኒት ቁጥጥር ላይ በማተኮር የእጽ ዝውውርና ቁጥጥርም የተተኮረበት ርዕስ ነው። ምክረ ሀሳቦች ቀርበዋል፣ ውይይትም ተካሂዶባቸዋል። በአህጉር ደረጃ የአፍሪካን የመድኃኒት ተቆጣጣሪ ኤጀንሲ ለማቋቋም የሚያስችል ረቂቅ ህግ መቅረቡም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናንተስ በያላችሁበት ያለውን ሁኔታ እስኪ ግለጹልን። ይጨሳል በተለይ ህዝብ በሚሰበሰብባቸው አካባቢዎች። እስኪ አስተያየቶቻችሁን ፌስቡክ ላይ አት ቪኦኤ አማሪክ ላኩልን። ጽዮን ግርማ በስልክ ደውላ ወደ ተለያዩ አካባቢዎች በለፍ ተቀደም አስተያየቶችን ሰብስባለች። ከነበሩት ነገሮች አንጻር በጣም እየተረበሽን ስለነበረ ሶስት ግራም ልትገዢ ስትሄጂ ሲጋራ የሚያጨፍሰው ምናምን ታገኝ ነበር። አሁን ግን እነዛ ነገሮች በጣም ቀንሰው ካፌ ውስጥም የተለያዩ ቦታዎች ላይ ማጨፍ ተከልክለዋል። ቦታዎቹ ላይ ወይም እንደዚህ ሰዎች የተሰበሰቡበት ቦታ ብለን የምናስባቸው ሆቴሎች ላይ፣ ሬስቶራንቶች ላይ፣ ካፌ ላይ የተለጠፉ ኖ ስሞኪንግ የሚል በእንግሊዝኛም በአማርኛ ማጨፍ የተከለከለ ነው የሚል የተለጠፉ አሉ እንደ አጋጣሚ አሁን ይሄን እኔ እንደውም ባለቤት የሆነ ንግድ ቤት ነበራት እና በጣም የምፈልገው ነበር ይሄንን ጋራ ህግና ሲወጣም በጣም ስከታተለው የነበረው ግን የሚገርምስ ነገር ስፔሻሊ ማታ ማታ በተለይ እንደዚህ ምሽት ቦታዎች ሰው በሚበዛበት ሰው ቦታዎች በጣም በቃ ምንም እኔ ለእኔ ማለት ነው ለውጥ ያለው አይመስለኝም። ክትትልም ያደረገ አልመሰለኝም። መንግስት ፎርዛት ማታ የሆነ ጊዜ ህግ ወጣ ከዛ የሆነ ይለጠፉ ነበር ንግድ ቤቶች ላይ አንድ ሰሞን ተለጠፈና፣ ከዛ በኋላ አሁን መልሰን እኛ ምሽት እንትኖች ላይ ሄደን ልንዝናና እንትን ስትል ሲጋር አለው በጣም የሚገርምሽ፣ ወጥተን ነው የምንለው እኛ አጫሹ አይደለም የወጣው። አንዳንድ ጊዜ ቢሮ ቁጭ ብለን ራሱ የሚገርምሽ፣ መንገድ ላይ የሚጨፈው እንትንጭፍ ወደ ውስጥ እየገባ ነው የሚረብሸ ምጻው ከሱ ገዝተው እዛው ያጨሱልሻል። እውነት ለመናገር እኔ ኤርፖርት ውስጥ ብቻ ነው ለአጫሾች ልዩ ቦታ ያየሁት እኛ ሀገር ላይ። በየካፌው ስንገባ ማጨስ ክልክል ነው የሚል ምልክቶች አሉ። ሌላም ቦታ በየመንገዱ የሚያጨሰው ሬር ነው፣ ብዙ አይደለም። መንገድ ላይ ካየሁት አንጻር ካፌ ውስጥ ግን የሚያጨሰው አላየሁም። ሲል ቀንሷል። ገበያ አካባቢ የሚያጨሰው አለ፣ መንገድ ላይም የሚያጨሰው አለ፣ ታክሲ ውስጥም የሚያጨሰው ሰው አለ። የሚያጨሱ አሉ። አሁን እንደዛ የሚከለክል ሰው የለም ብዙ የሚያጨሱ አሉ። አሁን እኛ ሰፈር ውስጥ ሕጻናቶች ባሉበት ቦታ ነው ያጨሳሉ። ወደ ቀጣዩ ዘገባችን ነው የምናልፈው። ኢትዮ ቴሌኮም ለወራት ተቋርጦ የቆየው የሞባይል ወይም የተንቀሳቃሽ ኢንተርኔት አገልግሎት ከሁለት ቀናት በፊት መጀመሩን አስታወቀ። ከመስከረም 25 እስከ ህዳር 23 ቀን 2009 ዓ.ም ማለትም ለሁለት ወራት ያህል የዚህን አገልግሎት ተጠቃሚዎች ያልተገለገሉበትን ሂሳብ መልሰው እንዲጠቀሙ የሚያስችል ስርዓትም ዘርግቻለሁ ብሏል ድርጅቱ። መለስካቸው አመሀ ስርስራለው። ኢትዮ ቴሌኮም በቅርቡ ባሰራጨው ጋዜጣዊ መግለጫ በኢትዮጵያ ካለፈው መስከረም ወር መጨረሻ ቀናት ጀምሮ የታወጀውን የአስቸኳይ ጊዜዎች ተከትሎ የተንቀሳቃሽ ወይንም የሞባይል ዳታ ኢንተርኔት አገልግሎት መቋረጡን ያስታውሳል። አክሎም ኢትዮ ቴሌኮም አገልግሎቱ ተቋርጦ በነበረበት ወቅት ደንበኞች ያልተጠቀሙበትን ሂሳብ መልሰው መጠቀም እንዲችሉና የአገልግሎት መጠቀሚያ ጊዜውን ማራዘም የሚያስችል ስርዓት በስራ ላይ አውሏል ይላል። ለኢትዮ ቴሌኮም ኮርፖሬት ኮሚኒኬሽን ኦፊሰር አቶ አብዱራሂም አህመድ ቪኦኤ አገልግሎቱ ከተቋረጠ ወዲህ መቼ እንደተጀመረ ጠይቋቸው ነበረ። አዎ እንግዲህ ይሄ አገልግሎት አሁን ከትላንት ወዲያ ጀምሮ ተግባራዊ ሆኗል። ይሄ አገልግሎት እንግዲህ ተቋርጦ የነበረው ከመስከረም ሀያ አምስት እስከ ህዳር ሀያ ሶስት በነበረው ጊዜ ያልተጠቀሙበት ደንበኞች በተለያየ መልኩ በሞባይል በዳታ በጥቅል በተለያየ መልኩ ያልተጠቀሙበትን መልሰው መጠቀም እንዲችሉ የሚያስችል ስራ ነው። ኢትዮ ቴሌኮም የተንቀሳቃሽ ወይንም የሞባይል ዳታ ኢንተርኔት አገልግሎት ያቋረጠው ከመስከረም 25 ቀን 2009 ዓ ም ጀምሮ መሆኑን የሚጠቁመው ይሄው ጋዜጣዊ መግለጫ የአገልግሎቱ ተጠቃሚዎች አገልግሎቱ ከተቋረጠ ወዲህ ከፍለው ያላገኙትን አገልግሎት አዲስ ተዘረጋ በተባለው አሰራር መልሰው የሚያገኙት ከመስከረም 25 እስከ ህዳር 23 ማለትም፣ ለሁለት ወራት ያህል የከፈሉትን ገንዘብ እንደሆነም ያመለክታል። ደንበኞቹ የከፈሉባቸውን አገልግሎቶች እንዴት ወደፊት መልሰው ሊጠቀሙባቸው እንደሚችሉም አቶ አብዱራሂም አብራርተዋል። እነዚህ ደንበኞች ይታወቃሉ ምን ያህል እንደሆኑ። ለእነሱም በየግላቸው የአጭር መልእክት ይላክላቸዋል። አጭር መልእክቱ ምንድነው? በዋነኛነት ይሄንን ያልተጠቀሙበት ሂሳብ ቀሪ ሂሳባቸውን ለማወቅ ኮከብ ስምንት መቶ አራት እና መሰላል አድርገው ሲደውሉ እዛ የተለያዩ መመሪያዎች አሉ። በዛ ምን ያህል እንደቀራቸው ያልተጠቀሙበት ምን ያህል እንደሆነ፣ ከዛ ደግሞ እስከ ምን ያህል ጊዜ እንደተራዘማላቸው ይገልጻል ስርዓቱ እና በቀላሉ ደንበኞች ቅድም እንዳትኩት ስምንት መቶ አራት ደውለው ይህንኑ ስርዓት አውቀው በቀጥታ የሚጠቀሙበት አሰራር ነው ማለት ነው። አቶ አብዱራሂም አህመድ ደንበኞች ከዚህ በፊት ገዝተው በተፈጠረው ሁኔታ ያልተጠቀሙበትን አገልግሎት ሙሉ ለሙሉ መጠቀም እንደሚችሉ ገልጸው የሚገባንን ወይንም ገንዘባችን የገዛውን አገልግሎት አላገኝንም የሚሉ ደንበኞችን ኢትዮ ቴሌኮም ያስተናግዳል ብለዋል። ሲፈጸሙ በዛ ጊዜ እያንዳንዱ ደንበኛ መረጃ አለ። አሁን በተለይ አሁን ቀድመን አውቀ ነው፣ በተለይ የትኞቹ ደንበኞች አስገብተው ያልተጠቀሙ የተጠቀሙ የሚለውን ለይተናል። ቅድም እንዳልኩ እነዚህ የለየናቸው ለእያንዳንዳቸው ኢንዲቪድዋል ይለክላቸዋል መልእክት። በአጠቃላይ እዚህ ውስጥ ያልተጠቀሙ ነገር ግን ከዚህም ወጣ በመልኩ እኔ እንደዚህ አስገብቼ ያልተጠቀምኩም የሚል ደንበኛም እናስተናግዳለን። ደንብኛው በዘጠኝ ዘጠና ይህንን ኮምፕሌን ማቅረብ ወይም ደግሞ ወደ ኢትዮ ቴሌኮም አቅራቢያው ሾፕ ሄዶ መልከት ይችላል። ባለፈው ሳምንት የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክረታሪያት ወይንም ጽሕፈት ቤት ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ ላይ አያሌ የዋጁ ማስፈጸሚያ ድንጋጌዎች መነሳታቸውን ይፋ ማድረጋቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ god this i got a minute.

Child of the Greatest the Child of the the wrong so let በኢትዮጵያ በርካታ ወጣት የፖለቲካ ተቃዋሚዎች ጸሐፊዎችና፣ ሌሎችም በጸረ ሽብር ሕግ መተላለፍ ውንጀላ ምርመራ ይደረግባቸዋል፣ ክስ ይመሰረትባቸዋል። የሰብአዊ መብት ድርጅቶች በተለይ በማዕከላዊ ምርመራ ማቋያ የሚሰሙ ኢሰብአዊ ድርጊቶች ሲመዘግቡ ይሰማል። በትላንት የጋቢና ጉዞ የኢትዮጵያ የጸጥታ ኃይሎች በአዲስ አበባ ምርመራ የሚያካሄዱበት ማዕከላዊ ተብሎ ስለሚጠራው ጣቢያ ከቀድሞ የአንድነት ድርጅት ቃል አቀባይና በተለያዩ የወጣት የፖለቲካ እንቅስቃሴዎች የተሳተፉት አቶ ሀብታሙ አያሌው ሰምተናል። ማዕከላዊው ስምንት ቤቶች አሉት። ግራውንድ ነው ወይም በመሬት ስር ያለ ቤት እጅግ በጣም የሚቀዘቅዝ ከስሩ ባዶ የሆነና የመረጡትን ሰው ባስገቡበት ክፍል ውሃ ጭምር እየተሞላ በከፍተኛ ቅዝቃዜ ሰውነትህ እንዲጎዳ የሚያደርግ ነው። በእነዚህ እስር ቤቶች ውስጥ በጣም አስከፊ የሚባሉ ሁለት ክፍሎች አሉ። በጣም ከሌላው በተለየ ሁኔታ የከፉ የሚባሉ ናቸው። አንዱ ሰባት ቁጥር ነው። ሁለተኛው ስምንት ቁጥር ነው። ስምንት ቁጥር አንድ ሰው ለብቻ የሚታሰርበት አራት የተለያዩ ክፍሎች አሉ። ቆሞ እግር እጅ መዘርጋት አይቻልም። ከጥበቱ አንጻር በጀርባ ቀጥ ብሎ ከመተኛት ውጪ ወደ ጎን ወደዛ ማለት አማራጭ የማይሰጡ እጅ ከባድ የጨለማ ቤቶች አሉ። ሁለተኛው ሰባት ቁጥር እኔ የነበርኩበት ነው። በአንድ ክፍል ውስጥ ከአስራ አስራ ሶስት እና እስከ አስራ አምስት ድረስ የሚደርስ እስረኞች ተነባብረው እንዲታሰሩበት የሚደረግና ሁለቱ ግርግዳ ሽንት ቤት የሚጋሩ ናቸው እና ከፍተኛ የሆነ ሽታ አለው። እዛ በጣም እጅግ አስቸጋሪ የሆነ ክፍል ውስጥ ነው የቆየሁት አራቱንም ወራት የታሰርኩት። እዚህ ሰባት ቁጥር እየተባለ የሚጠራው ከስሩ የውሃ ታንከር የሆነ ውሃ የሚሞላበትና በግራና በቀኝ በሁለቱም በኩል ሽንት ቤት በአንድ በኩል ጣውላ የሚባለው እስር ቤት ሽንት ቤት ግርግዳ ይጋራ በሌላኛው በኩል የሳይቤሪያ ሽንት ቤት የሚጋራ ከስር ደግሞ የውሃ ታንከር የሆነ እስር ቤት ነው። አቶ ሀብታሙ በሽብር ወንጀል ተከሰው እስር ቤት በቆዩባቸው ሁለት ዓመታት በራሳቸውና በሌሎች እስር ቤት የታሰሩ ሰዎች ላይ የሚፈጸሙ የጭካኔ ይዞታዎችና ልዩ ልዩ የምርመራ አይነቶችን አስመልክቶ የሚያስረዱበት ክፍል ሁለት በዛሬው ዝግጅት ይቀርባል። ያነጋግራቸው ሰለሞን ክፍሌ ነው። በተለይ መጀመሪያ በቁጥጥር ስር ሲያውሉ ፊታቸው ሸፍነው ወዳልታወቀ የስውር እስር ቤት የወሰዷቸውን ሰዎች እዛ ያልታወቀ የስውር እስር ቤት ውስጥ በእንደዚህ አይነት መልኩ ወንበር ላይ ታስሮ እላዩ ላይ እየተጸዳዳ እላዩ ላይ እየተጸዳዳ እነሱ ሲገቡ እንዳይሸታቸው አፍንጫቸውን በጨርቅ አስረው ማስክ አድርገው እየገቡ ስቃይ ፈጽመው ይወጣሉ። የሚፈልጉትን ነገር ጽፈው የሚሉትን ነገር እሺ ብሎ ከፈረመ በኋላ ወደ ማዕከላዊ ያመጡታል። እንግዲህ በጣም ከባድ እና ፈታኝ ከሚባሉት ይሄንን መካከል ይሄንን ልጠቅስ ብችልም ሌሎች ግን መናገር የሚቸገርባቸው ኢትዮጵያዊነት የሚገድበኝ ኢትዮጵያዊ ጨዋነት የሚገድበኝ ላነሳቸውም አልችላቸው ከዚህ ትንሽ ወጣ ያሉ ከሰብአዊነት ፍጹም ፍጹም ከሰብአዊነት ከሰብአዊ ርህራሄ ውጭ የሆኑ ኢትዮጵያዊ ሃይማኖት ሙስሊምም ሁን ክርስቲያን ኢትዮጵያዊ ሃይማኖትህ ወይም እንዲሁ ኢትዮጵያዊነትህ ብቻ የማይፈቅድልህ ነውር የሚባሉ ተግባራት ይፈጸማሉ። ለወደዛ የሰቆቃ ቦታ ገብተን የታሰርን ሰዎች ያን መከራ የተቀበልን ሁሉ በአንድ ነገር የምንስማማው ይሄ ስርዓት በሚያደርስብን ስቃይ ስጋችን ላይ የደረሰው ጉዳት ሕሊናችን ላይ ከደረሰው ጉዳት ጋር ስናመዛዝነው ዱላቸው ስጋችንን ስድብና ማዋረዳቸው አጥንታችንን የሚያደቅ ህሊናችንን እጅግ የሚጎዳ ነበረ። እኛ የተገኘንበት ማህበረሰብ ምናልባት በኢትዮጵያ ውስጥ እቺ እነሱ አሁን የሚገዟት ሀገር እንድትፈጠር እቺ እነሱ የሚገዟት ሀገር ነጻ ሆና እንድትኖር በየሜዳው በሁሉም የኢትዮጵያ ጥግ አንዲት ቦታ ሳይወሰኑ አንዲት መጠሪያ ሳይኖራቸው ኢትዮጵያዊ ነን ብለው በየቦታው ከተዋደቁ አያት ቅድመ አያቶች የተገኘን ሆነን ሳለ ልንሸለም ሲገባ የእነሱ ልጆች እየተባልን መሰቃየታችን ያሳዝናል። በኢትዮጵያ ታሪክ ውስጥ ሁልጊዜም ሲነሳ ይኖራል። ይሄ ስርዓት ቢያልፍም በታሪክ ውስጥ ግን የፈጸሙት ግፍ ሁልጊዜም እየተነሳ እንደሚቀጥል ይሰማኛል። በእኔ በኩል አቶ ሀብታሙ አያሌው ለሰጡኝ ሰፊ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። አስተያየቶቻችሁን አት ቪኦኤ አማህሪክ ላይ በፌስቡክ ላኩልን። ለአየር እናበቃለን። በትናንትናው ዝግጅታችን ባስደመጥናችሁ ክፍል አንድ ቃለ መጠይቅ ላይ የእናንተን አስተያየቶች አሰባስበናል። ሁሉን ነገር ብቻ በሰማሁ አብርሃ ታደሰ በነሀብታሙና በሌሎች የሕሊና እስረኞች ላይ እየተደረገ ያለው ዘግናኝ ድርጊት እጅግ በጣም በጣም ያሳዝናል። የሰው ልጅ ላይ እንዲህ አይነት ሰቆቃና ጭካኔ። ሳሚ ስካይ ላይን የሚያሳዝነው ያንተ የወንድማችን አይነት እጣ በአሁኑ ሰዓት እየደረሰባቸው ያሉ ወገኖችን እናስብ። ምን ማድረግ እንዳለብን እንወያይ። ይህ ሰቆቃ ማቆም አለበት። ሆ ምኑን አሰማኝ በጠዋቱ ሰው በወንድሙ ላይ እንዲህ አይነት ስቃይ ማድረስ የመጨረሻ ዘመን ላይ መሆኑን ያሳያል። ኦ ጌታ ያስበን በረደድ ዘፍሪ ካህን የጊዜ ጉዳይ እንጂ ሁሌም መልካምነት ክፉነትን ያሸንፈዋል። ዓለም ለምኔ እውነት አልቅሰናል። የሰው ልጅ እንዴት ያለ ጭካኔ ነው! ኢትዮጵያውያን እንደዚህ አይነት ጭካኔ አለ እንዴ? እግዚኦ! ይቺ በሃይማኖት በባህል ያሳደገችን አገራችን ይህን ጉድ ተሸክማ ትኖራለች። ዮሴፍ ጆሲ ለመስማት በጣም ይከብዳል። አንድ ቀን ፍርድ አለ። ማርታ ዳንኤል አላምንም፣ የፈጠራ ስራ ነው፣ ለፈጠራው የኦስካር ሽልማት ቢገባውም ፕሮፓጋንዳ ነው ብላለች። መስፍን ጌታቸው ጨልሞ አይቀርም፣ የመከራ ጊዜም ያልፋል፣ ግፈኞችም በሰፈሩት ልክ ይሰፈርላቸዋል። ብርታቱን ይስጠን፣ ይነጋል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄ ና አስተያየቶቻችሁን አስቀድማችሁ ያደረሳችሁን አድማጮች ሁላችሁንም እናመሰግናለን። ዛሬም በሰማችሁ ተጨማሪ ቃለመጠይቆች፣ እንደዚሁም ደግሞ ማጨስን በተመለከተ በያላችሁበት ያላችሁን አስተሳሰብ አድርሱን። ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳቸው የምሸነውን የምስታወት አድራጋውና ሄኖክ ሰማ እግዜር ነን የጋቢና ዲጄ ሙዚቃዎቹን እየመረጠ አብሮን የቆየው ዲጄ ፋቱ ነው። ሞክቤል ያበሮ ዝግጅታችንን መርቶልናል። እናመሰግናለን። መልካም ምሽት። Let's Did too be too by too too